የቪክቶሪያ ዕለታዊ ኮሮና ቫይረስ ቁጥር ወደ 35 አሽቆለቆለ፣ ኢትዮጵያውያን አውስትራሊያውያን ከ326 ሺ የአሜሪካን ዶላርስ በላይ ለሕዳሴ ግድብ ማሰራሪያ አዋጡ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ቪክቶሪያ ውስጥ በዛሬው ዕለት 35 ሰዎች በኮሮና ቫይረስ የተጠቁ ሲሆን ስድስት ለህልፈተ ሕይወት ተዳርገዋል። በቫይረሱ የተያዙ ሰዎች ቁጥር ወደ ሰላሳ አምስት የማሽቆልቆሉ መጠን ከወርሃ ጁን ወዲህ ይህ ዝቅተኛው ነው። ይህ በእንዲህ እንዳለም በኮቪድ-19 ሳቢያ በሜልበርንና ሪጂናል ቪክቶሪያ ላይ ተጥለው የነበሩ ገደቦች በትንሹ ከዛሬ ጀምሮ ላልተዋል። የመጫዋቻ ስፍራዎች ክፍት ሆነዋል። የአካላዊ እንቅስቃሴ ለማድረግም ከአንድ ሰዓት ወደ ሁለት ሰዓት ከፍ ብሏል። የሰዓት እላፊ ገደብም ከምሽቱ 8 ሰዓት እስከ ንጋቱ አምስት ሰዓት የነበረው ከዛሬ ምሽት ጀምሮ ከምሽቱ 9 ሰዓት እስከ ንጋቱ አምስት ሰዓት ሆኗል። የቪክቶሪያ የጤና ኃላፊ ፕሮፌሰር ብሬት ሳትን የቫይረሱ መስፋፋት በመላው ቪክቶሪያ እያሽቆለቆለ እንደሚሄድ ሲናገሩ እናም እንደገና የሚቀጥሉትን ሁለት ሳምንታት አሻግረን ስንመለከት ሐምሳ ስልሳ ሰባ ግድም ይደርሳል። ይህ ማለትም ማለፊያ የቀነሳ አካሄድ ነው ብለዋል። የቪክቶሪያ መንግሥት በኮሮና ቫይረስ ሳቢያ ለተዳከሙ ማዘጋጃ ቤቶችና የንግድ ድርጅቶች መርጃ የሚውል ተጨማሪ 300 ሚሊዮን ዶላርስ መመደቡን አስታውቋል። ይህም ከቤት ውጪ ለመመገብ ሁኔታዎችን ለማመቻቸት እንደሚያግዝ ተገልጧል። በአውስትሬሊያ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ለሕዳሴ ግድብ ማሰሪያ ይውል ዘንድ በቦንድ ግዢና ስጦታ በመቶ ሺዎች የሚቆጠሩ የአሜሪካን ዶላርስ አዋጥተዋል። ይህንኑ አስመልክቶ በአውስትራሊያ የህዳሴ ግድብ የቦንድ ግዢና ስጦታ አሰባሳቢ ጸሐፊ አቶ አዳሙ ተፈራ የተሰባሰበውን የገንዘብ መጠን በአይነትና በክፍለ አገራት ለይተው ለኤስቢኤስ አማርኛ ገልጠዋል። የታላቁን የኢትዮጵያ ህዳሴ ግድብ ግንባታ ብድል ለማጠናቀቅ እንዲያግዝ ከሁሉም የአውስትራሊያ ሴቶች የተውጣጡ አባላት ያሉበት ሶስት የተለያዩ ኮሚቴዎች በቅርብ መቋቋማቸው ይታወሳል። ከእነዚህ ውስጥ አንዱ የቦንድ ግዥና እርዳታ አሰባሳቢ ግብረ ኃይል ነው። ይህ ግብረ ኃይል በትላንትናው እለት ምሽት ላይ በሁሉም እስቴቶች የሚኖሩ ኢትዮጵያውያን እና ትውልድ ኢትዮጵያውያን የተሳተፉበት ስኬታማ የሆነ የገንዘብ ማሰባሰቢያ ዝግጅት አካሂዷል። ይህ በአውስትራሊያ አቀፍ ዝግጅት በአይነቱ የመጀመሪያ ሲሆን በየእስቴቱ የሚገኙ የግብረ ኃይሉ አባላት ያሳዩት ጥረት ይበል የሚያሳይ ነበረ። በዚሁም መሰረት ትላንትናና ዛሬንም ጨምሮ ከዚህ በታች ዝቅ ብሎ የተዘረዘረው የገንዘብ መጠን በአሜሪካ ዶላር መሰብሰብ ተችሏል። ከኒው ሳውዝ ዌልስ መቶ አስራ አምስት ሺ ስምንት መቶ፣ ከኩንስላንድ ሰላሳ ሺ፣ ከዌስተርን ኦስትሬሊያ አርባ አራት ሺ፣ ከሳውዘን ኦስትሬሊያ ሀምሳ ሶስት ሺ፣ ከቪክቶሪያ ሰባ ስምንት ሺ፣ ከታዝሜኒያ ስድስት ሺ፣ በድምሩ ሶስት መቶ ሀያ ስድስት ሺ ስምንት መቶ የአሜሪካ ዶላር መሰብሰብ የተቻለ ሲሆን በዛሬ ሁለት የገንዘብ ምንዛሪ ዋጋ ከአስራ አንድ ሚሊዮን ዘጠኝ መቶ ሰላሳ ዘጠኝ ሺ የኢትዮጵያ ብር በላይ ተሰብስቧል። ይህ የገንዘብ ማሰባሰብ እንቅስቃሴ ገና ተጀመረ እንጂ አልተጠናቀቀም። በተለያየ ምክንያት መረጃ ያልደረሳቸውና በገንዘብ ማሰባሰቡ ላይ ያልተሳተፉ ኢትዮጵያውያንም በየስቴቹ የሚገኙ የግብር ኃይሉን አባላት እያነጋግሩ ቃል መግባታቸውን ቀጥለዋል። የአቅማቸውን ሁሉ እንዲያደርጉም በዚህ አጋጣሚ በታላቅ ትሕትና ልናሳስብ እንወዳለን። ይህም ብቻ ሳይሆን በተለያዩ ስቴቶች ተመሳሳይ የገንዘብ ማሰባሰቢያ ፕሮግራሞች እንደሚካሄዱ ይጠበቃል። እነዚህም ፕሮግራሞች በተለያዩ የመገናኛ መስመሮች በቅርብ በአውስትራሊያ ለሚገኙ የኢትዮጵያ ማህበረሰብ አባላት ይፋ ይደረጋሉ። በዚህ አጋጣሚ በእለቱ ባጋጠመ አንዳንድ ቴክኒካዊ ውቅታ ለተፈጠረው ሁኔታ ይቅርታ እንጠይቃለን። የኢትዮጵያ ህዳሴ ግድብ ስኬት የኢትዮጵያ ስኬት ነው። ስለሆነም በዚህ ረገድ የሚደረገው ርብርብ ኢትዮጵያና ኢትዮጵያዊነትን የወገነ ትውልድ የወገነ ትውልድ አሻጋሪ ተሻጋሪ ታላቅ ታሪካዊ ዳራ ያለው ፕሮጀክት ነው። በየስቴቱ በግብረ ኃይሉ እንቅስቃሴ ውስጥ በመሳተፍ ላይ የሚገኙ አባላትና በግድቡ ላይ አሻራቸውን ለማሳረፍ የተረባረቡትን ኢትዮጵያን ሁሉ ከልብ ልናመሰግን እንወዳለን። የታላቁ የኢትዮጵያ ህዳሴ ግድብ የቦንድ ሽያጭና እርዳታ አሰባሳቢ ግብረ ኃይል። ዜናውን ከማጠቃላችን በፊት ርዕሰ ዜናዎችን ደግመን እናሰማለን። የቪክቶሪያ ዕለታዊ ኮሮና ቫይረስ ቁጥር ወደ 35 አሽቆለቆለ። ኢትዮጵያውያን አውስትራሊያውያን ከ326 ሺህ የአሜሪካን ዶላርስ በላይ ለህዳሴ ግድብ ማሰሪያ አዋጡ። የሚሉት ግንባር ቀደም እርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።